አቶ ኃይለ ማርያም ደሳለኝ ቃለ መሐላ ፈጽመው በትረ ጠቅላይ ሚኒስትሩን በይፋ ከተረከቡ ከአምስት ሳምንታት በኋላ ወደ ቤተ መንግስት ጠቅልለው ገብተዋል። ጠቅላይ ሚኒስትሩ ብሥራተ ገብርኤል አጠገብ ከሚገኘው መኖሪያ ቤታቸው ወደ አራት ኪሎ እየተመላለሱ መስራታቸው አነጋጋሪ ሆኖ ቆይቷል። እስክንድር ፍሬው ከአዲስ አበባ ተከታዩ ልኮልናል። እኔ አቶ ኃይለማርያም ደሳለኝ በታታሪነት በታታሪነት፣ እንዲሁም ሕግንና ሥርዓትን መሰረት በማድረግ እንዲሁም ሕግንና ሥርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ ስራዬን ለመፈጸም ቃል እገባለሁ። በዚህ ሁኔታ ኢትዮጵያን የመምራቱን ኃላፊነት ከአምስት ሳምንታት በፊት በይፋ የተረከቡት የአቶ ኃይለማርያም ደሳለኝ የፕሮቶኮል ጉዳይ መነጋገሪያ ሆኖ ቆይቷል። ጋዜጦችና መጽሄቶች እንደዚሁም ልዩ ልዩ ድረገጾች በጉዳዩ ላይ ጽፈዋል፣ ዘግበዋል። ከአምስት ሳምንታት በፊት በፓርላማ ቃለ መሐላ እንደፈጸሙ ወደ ጠቅላይ ሚኒስትር ጽህፈት ቤት አምርተዋል። አቀባበል እንደተደረገላቸውም ተዘግበዋል። ወዲያውኑ ግን የቀድሞውን ጠቅላይ ሚኒስትር ቢሮ መጠቀም አልጀመሩም። ምንጮች ይፋ እንዳደረጉት አቶ ኃይለማርያም እስከ ቅርብ ጊዜ ድረስ ሲገለገሉ የቆዩት በጠቅላይ ሚኒስትሩ ጽፈት ቤት ቅጥር ግቢ በተዘጋጀላቸው ጊዜያዊ ቢሮ ነው። ከሁሉም በላይ ትኩረት ስቦ የቆየው ግን ጠቅላይ ሚኒስትሩ ቀደም ካለው መኖሪያ ቤታቸው እየተመላለሱ ለመስራት መገደዳቸው ነው። ለዚህ ምክንያቱ ደግሞ የቀድሞዋ ቀዳማዊት እመቤት አዜብ መስፍን ቤተ መንግስቱን ለቀዋ ለመውጣታቸው እንደሆነ አንዳንድ የመገናኛ ብዙኃን ጠቅሰዋል። አንድ የኢትዮጵያ መሪ ከቤተ መንግስት ውጭ ሲኖር አቶ ኃይለማርያም የመጀመሪያው እንደሆኑ የጠቀሱም አሉ። ከአስር ቀናት በፊት ግን ወይዘሮ አዜብ መስፍን ቤተ መንግስቱን በመልቀቅ ወደ ተዘጋጀላቸው ሌላ መኖሪያ ማምራታቸውን ምንጮች ለቪኦኤ ገልጸዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ቤተሰቦቻቸው ደግሞ ከትናንት በስቲያ ወደ አራት ኪሎ ቤተ መንግስት መዛወራቸውን እነዚሁ ምንጮች ጠቁመዋል። ጠቅላይ ሚኒስትሩ እስካሁን ይሰሩ የነበረው ብስራተ ገብርኤል አካባቢ ከሚገኘው መኖሪያ ቤታቸው አራት ኪሎ በመመላለስ ነው። ወደ አራት ኪሎ ቤተ መንግስት መዛወራቸውን ተከትሎም የክብር አጀብና ጥበቃ እንደዚሁም ሌሎች የፕሮቶኮል ጉዳዮች ወደ ተገቢው አካሄድ እንደሚመለሱላቸው ይገመታል። አቶ ኃይለማርያም እና ቀዳማዊት እመቤት ሮማን ተስፋዬ ሶስት ሴት ልጆች አሏቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።